You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ደጀኔ አሰፋ የራያ ማንነት አስመላሽ አብይ ኮሚቴ የህዝብ ግንኙነት ኃላፊ፣ በቅድሚያ ይህንን የራያ ማንነት አስመላሽ አብይ ኮሚቴ ለማቋቋም የተነሳሳችሁት ለምንድን ነው? አመሰግናለሁኝ። የራያ የማንነት ጉዳይ ሲነሳ የአንድ አመት የሁለት አመት ጉዞ አይደለም። እንደሚታወቀው አብዛኛው የራያ ህዝብ በወሎ ክፍለ ሀገር በሚባለው በድሮ በደርግ ጊዜ በነበረው አስተዳደር የሚተዳደር የነበረ ነው። ሰማንያ አራት አመተ ምህረት አብዛኛው የራያ ህዝብ ያለ ፈቃዱ ወደ ትግራይ ክልል ተከልሎ ትግሬ ነህ እየተባለ ህዝብ ነው። እንግዲህ ከዛ ከሰማኒያ አራት መጨረሻ ጀምሮ የማንነት ትግል ነበረ። እኛ ትግራይ አይደለም መካለል የምንፈልገው በአማራ ክልል ነው፣ ከሁሉ ህዝብ ጋር መኖር የምንፈልገው የሚል የተለያዩ የትግል እንቅስቃሴዎች ነበሩ። አባቶቻችን ብዙ ዋጋ ክፍለዋል። ታላላቆቻችን ብዙ ዋጋ ክፍለዋል። እንግዲህ በርካታ ሽማግሌዎች በራያ ወፍላ ተብሎ የሚጠራው ወረዳ ውስጥ እንግዲህ የኮረም ወረዳ ነው። በዛ ውስጥ በርካታ ሽማግሌዎች በአደባባይ ተገድለዋል። ኮሚቴ ማቋቁመው ወደ ጠቅላይ ሚኒስቴር ቢሮ ለመምጣት ሲያስቡ ብዙ እንግልት፣ ብዙ መከራን ደርሶባቸዋል። በጣም ታዋቂ የሚባሉ የአገር ሽማግሌዎች ተወላጆች አቶ አርብሴ ማርዬ፣ አቶ ጠቋሪ ደመቀ እነ አቶ ሩባን ማመ የመሰለ በጣም በርካታ የራያ ሽማግሌዎች ሰማንያ አምስት ዓመተ ምህረት ለበርካታ ወራቶች ታስረዋል፣ ይህን ጥያቄ በማስጠጩ። ከዛም በኋላ እንግዲህ በዘጠና ሶስት ዓመተ ምህረትም የዩኒቨርሲቲ ተማሪ የራያ ተወላጆች ይህንኑ እንቅስቃሴ በሰፊ ሂደውበት ብዙ መከራ፣ ብዙ ዋጋ ከፍለውበታል። በተለያየ ጊዜ የራያ ተወላጆች ይህንን የማንነት ጥያቄ፣ የወሰን አከላለል ጥያቄ ያነሱ ነበረ። ችግሩ የነበረው ምንድን ነው? አንደኛ ሁሉም ነገር በህወሀት ተነግ ቁጥጦስ ስለነበረ በቂ እንቅስቃሴ ማድረግ አልተቻለም። ሁለተኛው ችግር የነበረው ተግዳሮት የነበረው ሲደረጉ የነበሩት እንቅስቃሴዎች እየተበጫጨቁ ነበሩ። እዚህም እዚያም የሚነሱ እንጂ በተዋቀረ እና ኮኦርዲኔተር በሆነ መንገድ ባለመደረጋቸው ትግሉ በዛ መንገድ እንዲቀጥል ሆኗል። ህወሀት የራያ ህዝብ ይህንን የማንነት ጥያቄ ፈጽሞ እንዳያነሳ ይፈልጋል። የራያን ህዝብ እንደ ስጋት ነው የሚመለከተው። ስለዚህ አንድ ህዝብ መብቱን ሊያከብር ቀርቶ እዛ አካባቢ እንዲያየው እንኳን አይፈልግም። ይህን የማንነት ጥያቄ ሲያነሱ የነበሩ ለበርካታ አመታት ከስራቸው ታግደዋል። ከንግዳቸው ባዶ እንዲቀሩ ተደርገዋል። አጠቃላይ ማህበራዊም ፖለቲካዊም ኢኮኖሚያዊም እንቅስቃሴ እንዳይኖር ያደርጋል። አንድ ሰው የማንነት ጥያቄ ቢጠይቅ ብቻ ሳይሆን ቤተሰቦቹም ገፈት ቀማሽ ይሆናሉ፣ በርካታ ጉዳቶች ይደርሱበታል። እንግዲህ እንዲህ እንዲህ እያለ ለረዥም አመት ከቆየ በኋላ የዛሬ ሶስት እና አራት አመት ገደማ የራያ ተወላጅ ምሁራን እዚሁ አዲስ አበባና ክልልም ላይ ያሉ የራያ ተወላጆች እየተደዋወሉ በየፊናቸው ይመካከሩ ነበረ። የራያ ህዝብ እስከ መቼ ነው በእንደዚህ አይነት ሰቆቃ የሚኖረው? የራያ ህዝብ ማንነቱ ሳይከበር እንደሌላው ሌላው ብሔር ብሔረሰብና ህዝቦች መብታቸው ተከብሮላቸው ሲኖሩ የራያ ህዝብ ግን መቼ ነው ይህንም ህገ መንግስታዊ ትሩፋቱን የሚያገኘው? የሚል ለበርካታ አመታት ተለጫጭቆ ሲመጣ የነበረው የትግል እንቅስቃሴ መልክ መያዝ አለበት በሚል ምሁራኖቹ ቁጭ ብለው ለሁለት አመት ያክል በየሳምንቱ እየተገናኙ ከመከሩ በኋላ የዛሬ አመት ከሶስት ወር ገደማ ፎርማሊ ህጋዊ በሆነ መንገድ ይህንን የማንነት ኮሚቴ ለማቋቋም ተችሏል። ማቋቋም ያስፈለገው ለምንድን ነው? በራያ ማህበረሰብ ውስጥ ያለውን የማንነት ጥያቄ፣ የወሰን ጥያቄ ህጋዊ መንገዱን በተከተለ መንገድ ለመንግስት በማቅረብ ተፈጻሚነቱን ለመከታተል እና ትግሉን ኮኦርዲኔት ለማድረግ ለመምራት ነው። እንግዲህ ይሄ ኮሚቴን ማቋቋም ያስፈለገው የእናንተ ጥያቄ በአንድ በኩል የራያ ማንነት ታውቆ ከአማራ ክልል አስተዳደር ስር ቅልቅሉን በዛ መልክ እንዲሆን ትሻላችሁ፣ በሌላ በኩል የራያ ማንነት ጥያቄ ያነሱም አሉ፣ አይ የትግራይ ወገንን ብለው የሚሉ እነዚህ ሁለት የተለያዩ የማንነት ጥያቄዎች ከራያ ማህበረሰብ ውስጥ የወጡት ከምን አኳያ ነው? የራያ ህዝብ ብዙ አይን ያለበት ማህበረሰብ ነው። በአንድ ወገን ተወዳጅነቱን ያሳያል፣ በሌላ ወገን ደግሞ የትግሉን እንቅስቃሴ በተወሰነ መልኩ የሚጎዳበት ሁኔታ አለ። እንግዲህ አያ ትግሬ ነው የሚለው ምንም ተለጥር የለውም። የትግራይ ተወላጆች እና የህወሀት የትህነግ አቀንቃኞች ናቸው። የሌላኛው የትህነግ ፊት ነው ብለን ነው የምናስበው። ዚአገር ፌስ ኦፍ ፒፕልስ ህወሀት የሚፈልገው ያንን ስለሆነ ያንን ማስፈጸም እንጂ የህዝቡን ጥያቄ የህዝቡን ፍላጎት ለማስፈጸም እንዳልሆነ ይታወቃል። የእኛ ጥያቄ ግን በመሰረታዊነት የሚነሳው አንደኛ ትግራይ ለሚሆን የራሳችን ማንነት አለን። ማንነታችን ራያ ነው። ይሄ ማንነት በህገ መንግስቱ እውቅና እንዲያገኝ እና በራያ ማህበረሰብ ውስጥ የሚነገሩ ቋንቋዎች አሉ። አማርኛ ይነገራል፣ አገውኛ ይነገራል፣ ኦሮምኛ ይነገራል። እነሱ የራያ ትግርኛ የሚሉት ወይም ራይኛ የሚባለው ቋንቋ ይነገራል። በሰፊው የሚነገሩ ቋንቋዎች ናቸው እነዚህ። ስለዚህ ማንነታችን ከተከበረ የህዝቡ ማንነት በህገ መንግስቱ እውቅና ሲያገኝ ህገ መንግስቱ የሚሰጣቸው ትሩፋቶች አሉ፣ ፕሪቪሌጅ አሉ። እነዛ ትሩፋቶች ለምሳሌ በቋንቋ የመማር ጣፍ መፍቻ ቋንቋ የመማር መብት ይከበርልሃል። በቋንቋ የመዳኘት መብት ይከበርልሃል። ባህልህን የማሳደግ በራስህ ልጆች የመተዳደር ራስን በራስ ማስተዳደር የሚባለው ኮንሰርት እዛ ውስጥ ነው ያለው። ማንነትህ ካልተከበረ ግን ትግሬ ነህ ከተባልክ፣ እነዚህ ሁሉ ቋንቋዎች ተደፍትቀው በትግርኛ እንድትማር ትገደዳለህ። በትግርኛ እንድትዳኝ ትገድዳለህ መሬትን ራስህ ባለርስት መሆን አትችልም። ተወላጅ ሆነህ ቀየህን መምራት ቀየህን ማስተዳበር ባለመሬት መሆን ባለርስት መሆን አትችልም፣ ምክንያቱም በየጊዜው እየተፈናቀልክ ትሄዳለህ። የስነ የስነልቦና ጉዳቱ ይመጣል። በጫና ውስጥ እንደምትኖር ታስባለህ። ስነልቦናዊ ጉዳቶች አሉት። ብዙ ለብዙ ጉዳቶች ነው የምትዳረገው እንግዲህ ያለማንነትን ማንነት በአንተ ላይ ሲጫን ጥያቄያችን የራያ ማህበረሰብ ጥያቄ ማንነቴ በህገ መንግስቱ እውቅና ተሰጥቶት በቋንቋ የልማር በቋንቋ የልዳኝ፣ ራሴን በራሴ ላስተዳደር፣ የቀዬ የርስቴ ባለቤት ልሁን፣ ባህሌን ላሳድግ፣ እንደሌላው የኢትዮጵያ ህዝብ በኢኮኖሚም በማህበራዊ በፖለቲካዊ መስተጋብሬን የላቀ ውጤት ላስመዝግብ፣ ለሀገሬን አስተዋጽኦ ላበርክት የሚል ጥያቄ ነው። ከዚሁ የማንነት ጥያቄ ጋር የራያ ህዝብ የሚያነሳው ጥያቄ ምንድን ነው? በስነ ልቦናም የሚመስለኝ የወደፊት እጣ ፈንታዬንም ማስተሳሰር የምንፈልገው ከአማራ ህዝብ ጋር ነው። የአማራ ህዝብ ወገኔ ነው። የአማራ ህዝብ ደሜ ነው። የአማራ ህዝብ የራያን ህዝብ መጥፋት አይፈልግም። ይሄ የአማራ ህዝብ የሆነውን እሆናለሁ። የመጨረሻ የወደፊት ዕጣ ፈንታዬም ከአማራ ህዝብ ጋር አስተሳስራለሁ። የሚገኙ መልካም ነገሮችን አብሬ እጠቀማለሁ። የሚገጥሙ ተግዳሮቶች አብሬ ጋፈጣለሁ። ከአማራ ህዝብ ጋር ነው መኖር የምፈልገው የሚል የአስተዳደር ጥያቄ እየጠየቀ ነው ያለው። የራያ ህዝብ ጥያቄ እነዚህ ጥያቄዎች ናቸው። ትግሬ አይደለንም፣ ማንነታችን ራያ ነው። ራያነታችን ይከበር። ከተከበረ ደግሞ ከሚመስለን እና ከሚወደን ከምንወደው የወደፊት እጣ ፈንታችንን ማስተሳሰብ የምንፈልገው ከአማራ ህዝብ ጋር ነው የሚል ጥያቄ ነው የሚጠየቀው። ስለዚህ ደግሞ በጣም በቂና ምቹ የሆኑ ሁኔታዎች አሉ። የራያ ህዝብ እንደሌላ ህዝብ በታችን የሚኖር ህዝብ አይደለም። በጣም አጀሰንት የሆኑ በአጎራባች ወራዳዎች ራሱን ጠብቆ የኖረ ማህበረሰብ ነው። ብዙ በደል፣ ብዙ ግፍ፣ ብዙ አፈና፣ ሰቆቃ ቢደርስበትም ራሱን ጠብቆ ባለበት ወረዳ እርስ በርስ እየተያየ የኖረ ማህበረሰብ ነው። ስለዚህ እውቅናም ለመስጠት የሚያስቸግርም አይደለም። ህገመንግስቱም መንግስቱም ይህንን ይፈቅዳል። ለሌላው ህዝብ የሆነለትን ነገር ለራያ ህዝብ ለምድን ማይደረገው የሚል ቤዚክ ኢሴንስ ያለው ጥያቄ ነው የምንጠይቀው። ህዝባችንም ይህን ጥያቄ ነው እያስተጋባ ያለው። ባለፉት አስራ አራት ወራት ውስጥ ኢትዮጵያ ውስጥ የለውጥ ሂደት እየተካሄደ ነው። ውስጣዊ የሆነ አስተዳደር ለውጥም ተካሂደዋል። አሁን ላለው የአዲሱ የጠቅላይ ሚኒስትር አብይ አህመድ አስተዳደርስ ይህን የማንነት ጥያቄያችሁን ይዛችሁ ቀርባችኋል ከሆነስ ጉዳዩ ከምን ደርሷል? ህገ መንግስቱ በሚፈቅደው መሰረት በሚያዘውም ፕሮሲጀር ሆኑ ነገሮች ናቸው። እንግዲህ የማንነት ጥያቄ የወሰን ጥያቄ አደራረጎች አሉት፣ አካሄዶች አሉት። አንደኛው መሰረታዊ የሚባለው መስፈርት ህዝቡ ፒቲሽን መፈረም አለበት። ይሄ ማነት ጥያቄ አለኝ ብሎ ፊርማውን ማስቀመጥ አለበት። እንግዲህ በአፍ በትግራይ ክልል ከክልል የሚኖረው የራያ ህዝብ ከሀያ ሰባት ሺህ አምስት መቶ በላይ ማለትም እንግዲህ ከአጠቃላይ ከነዋሪ ቁጥር አምስት ፐርሰንት የሚሆነው ነው ፒቲሽን እንዲፈርም ህገ መንግስቱ የሚያዘው። በዛ መሰረት ፒቲሽን ፈርሟል የራያ ህዝብ። ያንን ፒቲሽን ለሚመለከተው አካል ለትግራይ ክልል ምክር አስገብተናል። ኮፒውን ደግሞ ለፌዴሬሽን ምክር ቤት አስገብተናል። ለሚመለከታቸው የፌዴራል ቢሮዎች አስገድተናል። ይህን ጥያቄ በእርግጥም የጠቅላይ ሚኒስትር ዶክተር አብይ ያውቁታል። በመልስ ደረጃ ምናልባት ህገ መንግስቱ እንደሚለው አንድ ክልል አንድ ህዝብ የማንነት ጥያቄ አለኝ ሲል እስከ ሁለት አመት ድረስ ጉዳዩን የማየት መብት አለው ብሎ መብት ይሰጣል ከክልሉ መንግስት። ስለዚህ እስከ ሁለት አመት ድረስ የትግራይ ክልል ይህን ጥያቄ የማሸት የማዘግየት በተወሰነ መልኩ መብት አለው። እሱንም ነው እያደረገ አለው። እስካሁን ወደ አስራ ሰባት ሰዎች ይህን የማለት ጥያቄ በመጠየቃቸው ብቻ የራያ ወጣቶችና አንድ ሽማግሌ ተገለዋል። ይህም በሚዲያ የተነገረ ነው፣ መንግስት የሚያውቀው ጉዳይ ነው። ከሁለት ሺህ በላይ የሚሆኑ የራያ ሽማግሌዎች፣ የራያ ወጣቶች፣ የራያ መምህራን ስፔሲፊካሊ ከሁለት ሺህ በላይ በትግራይ እስር ቤቶች የሚገኙ በዚህ ሰዓት ከዛም በላይ እንግዲህ ከአምስት መቶ አምሳ በላይ የሚሆኑ የራያ ተወላጆች ከቀያቸው ተፈናቅለው አሁን በተለያየ ቦታ በቆቦ ወረዳ በጊራና መርሳ ጊራና በሚባል ወረዳ በመከለያ ካምፕ ውስጥ ነው የሚገኙት ይህ በእንዲህ እንዳለ የትምህርት ሂደቱ አንዴ ይጀምራል አንዴ ይቋረጣል የኢኮኖሚ እንቅስቃሴ ሞቷል ማለት ይቻላል በጣም አስፈሪ እና በጣም ከባድ የሆነ የሰብአዊ መብት ጥሰት እየተካሄደ ያለበት ሁኔታ ነው ያለ አሁን እንግዲህ የእኛ የራያ ህዝብ የማንነት ጥያቄ እስኪመለስ ድረስ ቢያንስ ግን የፌዴራል መንግስቱ የዜጎቹን ደህንነትና ሰላም የመጠበቅ ህገ መንግስታዊ ግዴታ ስላለበት ይህን ህገ መንግስታዊ ግዴታ እንዲወጣ አበክረን እንጠይቃለን። ከዚህ ቀደምም ሰላማዊ ሰልፍ ወጥተናል በአዲስ አበባ። አሁንም ለመውጣት እያሰብን ነው። ነገር ግን በቂ ምላሽ አለ ብለን አናምነው። በእርግጥ እኛ የራያ ህዝብ የኢትዮጵያ ሀገሩን የሚወድ ህዝብ ነው። የጠቅላይ ሚኒስትር ዶክተር አብይን ጭንቀትና ያሉባቸውን ዘርፈ ብዙ ፈተናዎች ይረዳል። ስለዚህ ተስገብግቦ የኔ ጥያቄ ብቻ ይመለስ የሚ ሳይሆን አጠቃላይ የሀገሪቱን የፖለቲካ እንቅስቃሴ የፖለቲካል ላንድስኬፑን እያነበበ ነው ጥያቄ ነው የሚያቀርበው። እርጀንሲውም ከዛ የመነጨ ነው። ብዙ ማስጨነቅ ባንፈልግም አሁን ያለንበት ሁኔታ ግን ያለፈው ሳምንት ድረስ መንገሻ በላይ የተባለ ወጣት በራያ ዋጃ በአደባባይ ነው የተገደለው። ይህን ጩኸት የመከላከያ ሚኒስቴርም ሰምተዋል፣ የጠቅላይ ሚኒስቴር ጽሕፈት ቤትም ሰምተዋል። ጉዳዩ የማይታወቀ ነው ሳይሆን የፌዴራል መንግስቱ ራሱን ሪዘርቭ ያደረገበት ራሱን ከጉዳዩ ትንሽ ቸለል ያለበት ሁኔታ ነው የሚታየው። ምክንያቶቹ ብዙ ሊሆኑ ይችላሉ። ነገር ግን በአንዱ ወገን ደግሞ የፌዴራል መንግስቱ የወሰንና የማንነት ጥያቄ የሚመልስ ለዛ የሚሆን ኮሚሽን አቋቁሟል። ኮሚሽኑ ተቋቁሞ በቅርብ ጊዜ የኮሚሽኑ ዋና ኮሚሽነርና ምክትል ኮሚሽነር ተሰይመዋል። እንግዲህ መቼ ነው ይሄ ኮሚሽን ወደ ስራ የሚገባው? ቢያንስ ህዝቡ ጋ ገብቶ ጥናት ማካሄድ አለበት ይላል። ጥናቱ አልተካሄደም። እንቅስቃሴቱ ትንሽ ረገብ ያሉ ናቸው። ፌዴራል መንግስት አቅጣጫ ስናየው ኮሚሽኑ ቢገባ መከላከያም አብሮ ይገባል የሚል እምነት ነው ያለን። ምክንያቱም ኮሚሽኑ ብቻውን ጥናት ሊያካሄድ አይችልም። የህወሀት ትህነግ የጥቃት ሰለባ የሚሆንበት አጋጣሚ በጣም ሰፊ ነው። ስለዚህ ቢያንስ ኮሚሽኑ ስራ ውስጥ ቢገባና የፌዴራል መከላከያ ሰራዊትም በራያ ወረዳዎች መስፈር ቢችል እና ህዝባችን ትንሽ እፎይታ እንኳን ማግኘት ቢችል የሚል አምርረን ነው ይህን ጥያቄ የምንጠይቀው እንግዲህ ምላሻቸውን ከፌዴራል መንግስት ነው የምንጠብቀው። ግን እዚህም እዚያም የሚነሱ የተለያዩ ችግሮች ይኖራሉ። ኢትዮጵያ ውስጥ ገና ብዙ ያልሰከኑ ነገሮች ይኖራሉ። ነገር ግን የራያ ህዝብ ጉዳይ በዚህ ሰዓት ከሚጠበቀው በላይ እጅግ በጣም አደገኛ ሁኔታ ውስጥ ያለበት ሁኔታ ነው ያለው። ህዝቡም ምናልባት ወደ ሌላ አጋጨም እንዳይሄድ የሚል ኮሚቴው በስጋት ይመለከተዋል። በወደፊቱ የትግራይና የራያ ህዝብ የጉርብትና ላይ ጥቁር አሻራት ቶን የሚያልፍ ነው የሚሆነው። ያ እንዲፈጠር አንፈልግም። ናይ ፌዴራል መንግስቱ በዚሁ አጋጣሚ ጣልቃ እንዲገባና የራያን ህዝብ ጥያቄ ቢያንስ ህገ መንግስታዊ አካሄዶቹ ተጠብቀው የሚመለስበት ጊዜ ቢመለስም፣ ቢያንስ ግን ህዝቡ የሚረጋጋበትን፣ ህዝቡ በሰላም ወጥቶ በሰላም የሚገባበትን፣ ሳይሸማገቅ የሚወጣበትን፣ የሚገባበትን ሁኔታ ቢያመቻች ህገ መንግስታዊ ግዴታውን ተወጣ ማለት የሚያስችል ይሆናል። የራያ ህዝብ ታሪካዊ መነሻው ምንድን ነው? ቅድም እንዳነሱት በርካታ ቋንቋዎች በራያ ህዝብ ውስጥ ይነገራል። የህዝብ ብዛቱስ ምን ያህል ነው? ዝንቅነቱ ምን ይመስላል? ከታሪካዊ መነሻው ጋር በመነሳት ከታሪካዊ መነሻው የራያ ህዝብ ማንነት ውህድ ማንነት አለው ብለን ነው የምናምነው። ማንኛውም የራያ ተወላጅ ብጠይቀው በዛ መንገድ ነው የሚነግርህ። ምን ማለት ነው ውህድ ማንነት ማለት? በዘመናት መካከል እንግዲህ፣ በጣም ሂስቶሪካል ነገሩን ከገባሁበት በጣም ሰፊ ስለሆነ እሱን ወይ በሌላ ጊዜ የምንመለስበት ይሆናል እንጂ ከአስራ ስድስተኛው ክፍለ ዘመን ድረስ አንጎት ቀዳ የሚባሉ ማህበረሰቦች በዛ አካባቢ ይኖሩ ነበረ። አንጎት ቀዳ እና ደዋአ ማህበረሰብ ራሱን ችሎ የሚኖር ህዝብ ነው። እነዚህ አሁን ምናልባት ጂኦግራፊካል ነገሩን ለማንሳት ያክል ራያ የሚባለው በአካባቢ ደረጃ በአካባቢ ደረጃ ምናልባት የሚታውቀው ከሆነ አላ የሚባል ቦታ አለ። አላ አላ ወንዝ ነው። ወልዲያን እንደተሻገር ያለ ቦታ ነው። ከሱ እስከ ኤቦ ድረስ ነው። በኦሮምኛ ኤቦ ማለት ጦር ማለት ነው። እዛ ድረስ ነው እንግዲህ ራያ ህዝብ የሚባለው ሁሉ ወረዳዎች የሚያጠቃልል ነው። ቅድም ቃለምልልሱን ሳደርግልህ የተናገርኩት በትግራይ ክልል ውስጥ አሁን በግድ ተከለው እየኖሩ ያሉትን ስለዛኛው ህዝብ ነው እየተናገርኩ ያለሁት እና በታሪክ እንግዲህ የሪትን ሂስትሪ የሚባለው በጽህፈት ደረጃ የተቀመጡ የታሪክ መዛግብቶች የሚያሳዩት እነዚህ ሶስቱ ህዝቦች በአንድ ላይ የሚኖርበት ሲሆን፣ እንግዲህ ከአስራ ስድስተኛው ክፍለ ዘመን በኋላ ደግሞ የኦሮሞ እንቅስቃሴ የሚባለው በርካታ የኦሮሞ ብሔረሰብ አባላት ወደዛ አካባቢ ሄደዋል። ከአካባቢው ህብረተሰብ ጋር ኢንተርሚንግል አድርገዋል፣ ተዋህደዋል። ያንን አካባቢ ደግሞ የራያን አካባቢ በብዛት በማስተዳደርም ደረጃ የሚያስተዳድሩት የዋግ የላስታ ሹማምንቶች ናቸው። የዋግና የላስታን ይሄ የአገው ማህበረሰብ የምንለው ወደዛ አካባቢ እንደስፋት ሄደዋል። በዚህም ምክንያት የአገው ማህበረሰብ በዛ በዛ ከዛ ህልብ ጋር አብሮ ተዋህዷል። የአገው ብቻ አይደለም፣ በአጎራባች የሆነው የአፋር የአፋር ማህበረሰብም እንዲሁ ከፍተኛ የሆነ ኢኮኖሚክም ግሬዚንግላንድ ሪሶርስ ሚሸር ማድረግ ከፍተኛ የሆነ ጥልቅ መስተጋብር ያለው ማህበረሰብ ነው። የአፋር ማህበረሰብም ከራያ ሕዝብ ጋር በተወሰነ መልኩ ተዋህዷል። የአማራ ሕዝብም በተመሳሳይ ከራያ ሕዝብ ጋር በጣም በስፋት በሚባል ደረጃ የተዋሀደ ነው። የራያ ሕዝብ ውህድ ማንነት ነው ሲባል እንደ አውጣጭኝ አይነት ሳይሆን በዘመናት መካከል በተደረገ መስተጋብር አንዱ ሕዝብ ከሌላው ሕዝብ ጋር በሚያደርገው መስተጋብር ኢንተራክሽን ሶሻሊ ኮንስትራክትድ እየሆነ የመጣ ማንነት ነው። ስለዚህ ኮንስቲትዌንቶች አሉት፣ የተሰራበት ገመዶች አሉት። እነዚህ ገመዶች ከአገው ይመዘዛል፣ ከአማራ ይመዘዛል፣ ከአፋር ይመዘዛል፣ ከኦሮሞ ይመዘዛል። የራያ ህዝብ የምንለው እነዚህ ሁሉ ኢንተርቭን ተሳስረው እርስ በስ ተቀምሮ የወጣ ግን ራሱን ችሎ የወጣ ማንነት ነው። ስለዚህ ራያ አፋር ነው ልትል ትችል ይሆናል። ግን ራያ አፋር ብቻ አይደለም። ራያ ኦሮሞ ልትል ይችላለህ። ራያ ኦሮሞ ብቻ ግን አይደለም። ራያ አገው ነው ልትል ይችላለህ። ራያ አገው ብቻ ግን አይደለም። ራያ አማራ ነው ልትል ይችላለህ። ራያ አማራ ብቻ ግን አይደለም። ምን ማለት ነው? ከነዚህ ሁሉ የነዚህ ሁሉ ድምር ውጤት ነው። ሰንተሲስ፣ ድምርን ብቻ ሳይሆን ትልቅ ጥልቅ የሆነ ማህበራዊ መስተጋብር የፈጠረው ማንነት ነው ውበት ማንነት ነው ስንል ይህ ማለታችን ነው። ያንን ማንነት ጠብቆ ነው ለዘመናት በርካታ መቶ ዓመታቶችን ራያ ራያ እንደሆነ ዘመናትን የተሻገረ ማንነት ነው። ይሄ ባለበት ሁኔታ እንዳሁን እንደገለጹት የተለያዩ ማንነቶች ውህድ ሆኖ ወደ አማራነት መቀላቀሉን የእናንተ ምርጫ ያደረጋችሁት ከሌሎች ዝንቅ ማንነቶች ይልቅ ወደዚህ ያደላችሁት ከምን አኳያ ነው? በተለይ ከአማራው ሕዝብ ጋር የሚያያይዛችሁ ምንድን ነው? በጣም ጥሩ። ስንናገር ነበረ፣ ከአማራ ህዝብ ጋር መኖር እንፈልጋለን፣ አምሳያችን እሱ ነው ስንል፣ መስተጋብሮቻችን በጣም በስፋት ጥልቅ መስተጋብር አለን ብለን የምናምነው ከአማራ ህዝብ ጋር ነው። ይህ ማለት ምንድን ነው? በኢኮኖሚያዊ መስተጋብር፣ የባህል መስተጋብር፣ የወግ የስርዓት እና የስነ ልቦና ትስስር ያለን ከአማራ ህዝብ ጋር ነው በጥልቀት። ይህ ማለት ከአገው ጋር የለንም፣ ከአፋር ጋር የለንም፣ ከኦሮሞ ጋር የለንም ማለታችን ግን አይደለም። በጥልቀት ደረጃ እና በስፋት ደረጃ ግን የሚመስለና የምንመስለው ሞር ኢንክላይንድ የሚያደርገው የአማራ ህዝብን ነው። አንድ ህዝብ ደግሞ በምርጫ ነው የሚኖረው። ምርጫው ምንም ሊሆን ይችላል። ምርጫው ነው መከበር ያለበት። ግን ጀስቲፊኬሽኖቹ ወደ ምክንያቶቹ ሲመጣ ግን ጥልቅ የሆነ መስተጋብር ያለው ከአማራ ህዝብ ጋር ስለሆነ ቀድሞውንም ሲኖር የነበረው ከወሎ ህዝብ ጋር ከመሆኑ ጋር ተያይዞ ወሎዬነትን እንደ ጌጥ የሚያይ ወሎዬነትን የሚወድ የሚያከብር ማንነት ነው። የራያ ማንነት የራያ ያዝ ያለው እሳቤ ይሄ ነው። ፖለቲካሊም ደግሞ ካየኸው የአማራ ክልል ከሌሎች ክልሎች ሁሉ በተሻለ ሁኔታ ማንነቶችን ትርክ ለማድረግ ለማክበርና እውቅና ለመስጠት ችግር የሌለበት ክልል ነው። አገው አገውነቱን ጠብቆ በአማራ ክልል ይኖራል። ቅማንት ቅማንትነቱን ጠብቆ በአማራ ክልል ውስጥ ይኖራል። ኦሮሞ ኦሮሞነቱ ተከብሮለት በአማራ ክልል ውስጥ ይኖራል። አርጎባውም እንደዛ። በተመሳሳይ ሌሎቹ ክልሎች ላይ ካየህ ከፍተኛ የሆነ ትንቅንቅ አለ። ለማንነት እውቅና ለመስጠት ሲቸገሩ ትመለከታለህ። የአማራ ክልል ግን የአማራ ሕዝብን ሰፊ እንደመሆኑ መጠን ሰፊ ነው፣ ልቡም አስተሳሰቡም ሰፊ ነው። በኢትዮጵያ መሰረት ከመሆኑ ጋር ተያይዞ የቀደምት አባቶቹን ከተመለከት ኢትዮጵያን በሚሰሩበት ጊዜ ፎርም በሚያደርጉበት ጊዜ በትዕግስት ሁሉንም ሪስፔክት እያደረጉ ሁሉንም እየተቀበሉ ወደ እነሱ ጉያ ያስገቡ ነበራ። ዋና ተጠቃሽ የሚሆኑት እምዬ ምኒልክ ናቸው። አጼ ምኒልክ ጥቃቅን የሚባሉት ነገስታት እንኳን ማንነታቸውን አክብረውላቸው አትኩሮታቸውን ግን ወደ ኢትዮጵያ እንዲያደርጉ የሚመክሩ ትልቅ ፋውንዲንግ ፋዘር መስራች የሚባል ናቸው አጼ ምኒልክ። እንግዲህ ይሄ እሳቤ ነው። በአማራ ህዝብ የምትመለከተው ይህን እሳቤ ነው እንግዲህ ክልሉን በሚያስተዳድረውም አዴፓን ውስጥ የምታየው ሌሎችም ፓርቲዎች ውስጥ የምታየው። ለመቀበል ችግር የለም። ልበሰፊ ናቸው፣ አቅለሰፊ ናቸው ራዕያቸውም የወደፊት እንጂ የአሁኑ ብቻ አይደለም። ስለዚህ የራያ ህዝብ ማንነቱ ተከብሮለት ከአማራ ህዝብ ጋር ሲኖር ማንነት እንደምታውቀው ፍሉድ ነው። በመቀበል ውስጥ ያለ ሪሌሽንሽፕ ነው። እጣ ፈንታውም የራያ ህዝብ ማንነቱ ተከብሮለት ከአማራ ህዝብ ጋር አደርጋለሁ ካለ ከዚህ በላይ አማራን መውደድ፣ ከዚህ በላይ አማራን መቀበል የለም። ስለዚህ የአማራ ህዝብን በዚህ እሳቤ ነው የሚያየው። የራያን ህዝብ እንደ ውበት ነው የሚያየው፣ እንደ አድድ ቫሊዩ፣ እንደ ተጨማሪ እሴት ነው የሚያየው። የራያን ባህል ይወዳል። የራያን ባህል ያከብራል። የራያ ባህል እንዲደምቅ እንጂ እንዲዋጥበት አይፈልግም። የራሱ አንድ እሴት አድርጎ የሚቆጥረው ስለዚህ እነዚህ መቀባበሎች ስላሉ፣ እነዚህ የአእምሮ መስማማቶች ስላሉ፣ እነዚህ የልብ መግባባቶች ስላሉ የራያ ህዝብ ከአማራ ህዝብ ጋር መኖር ይፈልጋል። መሻቱ ይሄ ነው። ትልቁ መሻት ይሄ ነው። ማንነቱን ያስከብራል። ማንነት የተከበረልን ብሎ ግን የራሱን ክልል የመመስረት ሀሳብ የለውም። ማንነት የተከበረልን ብሎ ራሱን በልዩነት የሚያይ አይደለም። ልዩ ሳይሆን ዩኒክ ነው። እያንዳንዱ ዩኒክ ፊቸር አለው እና ዩኒክነቱን ይዞ ይመጣል ነው አድድ ይሆናል፣ ተጨማሪ እሴት ይሆናል። ይሄ መንፈስ ነው እንግዲህ በራያ ህዝብና በአማራው ህዝብ ያለው እና በዚህ እምነት ላይ የተመሰረተ ጉዳይ ነው። ወደ አማራ ክልል እንካለል የሚልበት ትልቁ መንስኤ ይሄ ነው። አብረ ስትካለል ህዝቡ የሆነውን ነው የምትሆነው ነው። የህዝቡ የወደፊት እጣ ፈንታ መልካምም ከሆነ አብሮ መልካም ይሆንልሃል መጥፎም ከሆነ መጥፎ የሆነውን ነገር አረስ ትቀበላለህ ማለት ነው። ከዚህ በላይ መተሳሰር፣ ከዚህ በላይ መቀባበል፣ ከዚህ በላይ መተባበር የለም ብለን ነው የምናስበውና በእነዚህ እሳቤዎች መሰረት ነው ወደ አማራ ክልል መካለል አለብን እያለ ህዝቡ እያነሳ ያለሁ። አቶ ደጀኔ አሰፋ፣ የራያ ማንነት አስመላሽ አብይ ኮሚቴ የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ያበስ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.